በፈረንሳይ ታሪክ በእድሜ ትንሹ ፕሬዝዳንት ሆነው የተመረጡት ኢማኑኤል ማክሮ በጥቂት ቀናት ውስጥ ስልጣን ይረከባሉ። ከቀኝ አዝማሚዋ ማሪን ለፔን ተፎካክረው 65 በመቶ ድምፅ ያገኙት የማክሮ መመረጥ ፈረንሳይ በአውሮፓ ሕብረት ውስጥ እንድትቆይ ለሚሹ ሁሉ በጎ ዜና ቢሆንም በርካታ ጋሬጣዎች ከፊታቸው ተደቅነዋል። ማክሮ የሚረከቧት ፈረንሳይ ሽብር የሚያሰጋት በአስቸኳይ ጊዜ አዋጅ ስርም የምትገኝ ናት። ለአመታት የዘለቀው የስራ አጥነት፣ የተቀዛቀዘ ኢኮኖሚያዊ እድገት፣ እንደዚሁም በባለጠጎችና በድሆች መካከል ያለው ሰፊ ልዩነት በማክሮ የስልጣን ዘመናት መፍትሄ የሚሹ ቁልፍ ጉዳዮች ናቸው ተብሏል። ፖለቲካው ፈረንሳይን ከወትሮ በከፋ ቀኝና ግራ ዘመን ብሎ ለሁለት ከፍሏታል። ፈረንሳውያንና አውሮፓ ስለ አዲሱ ፕሬዚዳንት ኢማኑኤል ማክሮ ምን እያሉ ይሆን? ከፈረንሳይ ሃይማኖት ጥሩነህ፣ ከብራስልስ ገበያው ንጉሴ፣ እዚህ ጀርመን ዋና ከተማ በርሊን ደግሞ ይልማ ኃይለ ሚካኤል ይገኛሉ። ሁላችሁንም አመሰግናለሁ። እንግዲህ ፈረንሳውያን በማክሮ መመረጥ ጉዳይ ላይ ምን እያሉ ይሆን? ሃይማኖት ከአንቺን ጀምርን። ፈረንሳይ ምን እያለች ነው? አመሰግናለሁ ሸፌ እንግዲህ በትላንትና ዕለት እዚህ ፈረንሳይ ውስጥ ስምንት ወር ገደማ የፈጀው የፈረንሳይ ፕሬዚዳንታዊ ምርጫ ቅስቀሳ አጠቃላይ በትላንትና ዕለት የተደረገው የፕሬዚዳንታዊ ምርጫ ቀጣዩ የፈረንሳይ ፕሬዚዳንት ማን እንደሆነ ታውቋል። ይሄም እንግዲህ ከአስራ ዘጠኝ ሀምሳ ስምንቱ እንደ አውሮፓውያን አቆጣጠር ማለት ነው። ታሪካዊ ምርጫ ነው የተባለለት የትላንቱ ምርጫ ውጤቱም እንዲሁ ለመጀመሪያ ጊዜ ፈረንሳይ ለመጀመሪያ ጊዜ ወጣት ፕሬዚደንት አግኝታለች። እንዲሁም ደግሞ ማሪን ሎፔን በትላንትና ሁለት ያው ሽንፈታቸውንም በጸጋ ተቀብለዋል። አጠቃላይ ፈረንሳውያን በተለይ ከትላንትና ውጤት በኋላ እዚህ ፓሪስ በሚገኘው ትልቁ ዓለማችን ትልቁ ሙዚየም ተብሎ በሚጠራው ሉቭር ሙዚየም መሰብሰቢያ ቦታ ላይ በመሰባሰብ በታላቅ ፈንጠዝያ ደስታቸውን ሲያከብሩ ውለዋል። እንዲሁም ኢማኑኤል ማክሮን ያው ወደ በኋላ ላይ ከደጋፊዎቻቸው ጋር በመገናኘት የእንኳን ደስ ያለን ንግግር አሰምተዋል። እንዲሁም በዛሬው ዕለትም ኢማኑዌል ማክሮን ለመጀመሪያ ጊዜ እንግዲህ ከቀድሞ የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ጋር በመሆን በዛሬው ዕለት እየተከበረ የሚገኘውን የሁለተኛው የዓለም ጦርነት መታሰቢያ ፕሮግራም ላይ በጋራ በመገኘት የመጀመሪያ ስራቸውን እየጀመሩ ይገኛሉ ማለት ነው። አጠቃላይ ፈረንሳውያን እንግዲህ በትላንቱ የምርጫ ውጤት ደስተኞች እንደሆኑ እየተናገሩ ባሉበት ሁኔታ ላይ በአንጻሩም ደግሞ በትላንቱ ምርጫ ውጤትም ብዙ ደስተኞች እንዳልሆኑ በዛሬ ዕለት ፓሪስ ውስጥ ታላቅ ሰላማዊ ሰልፍ፣ የተቃውሞ ሰላማዊ ሰልፍ እየተደረገ ነው የሚገኘው። ይልማ ወደ አንተ ልምጣ። የማክሮ መመረጥ ለጀርመን ፖለቲከኞች ምን ትርጉም አለው? ስለ ውጤቱስ ምን አሉ? መቼም በጉጉት ይጠብቁት የነበረው ነው። ውጤቱንም በእፎይታ ነው የተቀበሉት። በመጀመሪያ ቻንስለሯ ከዚህ ሁሉ ሰዓት በኋላ ዛሬ ባደረጉት ንግግር እኔ በውጤቱ በጣም አሪጌ ነው የምደሰተው ነው ያሉት። ለሁለቱ ህዝቦች አገር ደህንነት ሆነ ለአውሮፓም ጭምር ለእያንዳንዱም ሰው የደስታ ኑሮ ወደፊት አብረን በጋራ እንሰራለን ነው ያሉት። ከእሳቸው በፊት ግን ቀደም ሲል የውጭ ጉዳይ ሚኒስትሩ ሚስተር ዚግማር ጋብርኤል ትላንትና ነው የተናገሩት የማክሮውን ሀሳብ ደጋፊ ሆነን ካልተነሳንና የእሳቸውንም ሀሳብ እስከ መጨረሻው ውጤት እንዲያመጣ ካላደረግን መጪ ሁኔታ አደገኛ ነው ያሉ ነው ብለው የተናገሩት የፖለቲካ መደግቡና ጋዜጠኞቹ ትላንትናውኑ ማታም በቴሌቪዥን ዛሬ ጠዋት ደግሞ በጽሁፍ ደረጃ ሀተታ አቅራቢዎች ያቀረቡት ነገር ነው። እነሱ እንደሚሉት ውጤቱ በጣም ደስ ይላል፣ ነገር ግን ገና ብዙ መሰራት ያለባቸው ነገሮች አሉ ነው የሚሉት ፖለቲካቸው ብዙዎቹ ሀተታ ጸሀፊዎች እንዳስቀመጡት እንደ ፍራንሷ ኦላንድ አላማውን ሳይመታ የሚከሽፍ ከሆነ የማክሮን ጉዞ ምናልባት መድረኩን ለወይዘሮ ለፔን ለሚቀጥሉ አምስት ዓመት አመቻችቶ ይለቃልና ስለዚህ ይህ ነገር እንዳይደርስ በትክክሉ እንስራበት ነው ያሉት። ገበያው የአውሮፓ ሕብረት ሹማምንት የፈረንሳይን ምርጫ ውጤት በጉጉት የሚጠብቁት ነበር። ውጤቱን እንዴት ተቀበሉት? የአውሮፓ ሕብረትና ማክሮስ ምንና ምን ናቸው? ብራዚልስ መቼም በዚህ ኢማኑኤል ማክሮን ማሸነፍ ትልቅ ደስታ ነው የተሰማቸው። ምክንያቱም የፈረንሳይ ምርጫ እንደሚታወቀው የአውሮፓ ህብረት ነው ዋና አጀንዳ የነበረው። ወይዘሮ ለፔን አውሮፓ ህብረት ዋናው ችግር ፈጣሪ ነው፣ ከዚያ መውጣት አለብን የሚሉ ሲሆኑ ሚስተር ማክሮን ደግሞ አውሮፓ የችግሩ የመፍትሄ አካል እንጂ ችግር አይደለም፣ በራሱ እዛው እንደፈጠር ነው እናስተካክለዋለን የሚል አቋም ይዘው ስለሆነ የተወዳደሩት ማሸነፋቸው የአውሮፓ አጀንዳ ቀጣይነቱ የተረጋገጠበት ነው ተብሎ ነው የተወሰደው። በዚህ ወቅት በተለይ እንደ ፈረንሳይ ካለ ዋና የአውሮፓ ህብረት መስራችና አስኳል ሀገር የአውሮፓዊ አጀንዳ የሚያቀነቅን ሰው አሸናፊ ሆኖ መውጣቱ አውሮፓ ህብረት የተጋረጠበትን የአደጋ እንደት እየተወጣ እንደሆነ ነው። ምክንያቱም ይህ ዘመን በተለይ የአውሮፓ ህብረት ከብሪታንያ መውጣት በኋላ ከትራምፕ መመረጥ በኋላ እንደማያስፈልግ ተወስዶ በብዛት ይወራ ስለነበር አሁን ግን ያ ሁሉ ተቀለበሰ ባዮች ናቸው እና በከፍተኛ ደስታ ነው የተቀበሉት። ይልማ ማክሮ የአውሮፓ ህብረት ላይ አንዳች ለውጥ ይፈልጋሉ የሚል ነገር ተሰምቷል። ሀሳባቸው ምን ይሆን? ያቀዱትንስ ገቢራዊ ለማድረግ የፈረንሳይ ተደማጭነት ምን ያክል ነው? መቼም እሳቸው የአውሮፓን አንድነት እንፈልጋለን፣ ነገር ግን የጋራ ኢኮኖሚ ፖሊሲ መቀየር አለበት ነው የሚሉት። ይሄም እንደገና በአዲስ የጋራ ኢኮኖሚ ፖሊሲ በአውሮፓ ደረጃ ነው የጋራ የኢኮኖሚና የገንዘብ ሚኒስቴር ያስፈልጋል ነው የሚሉት። የጋራ የኢኮኖሚ መንግስት ነው እንደዚያውም ብሎ ያስቀመጡት እና ፓርላማውም በዚህ አቅጣጫ እንዲሰራ ነው የጠየቁት። የአውሮፓ የልማትና እድገት ጉዞውን የሚያፋጥን የጋራ ብድር የሚሰጥ ባንክ ገንዘብ ያስፈልጋል ነው ያሉት። እንደነዚህን ጥያቄዎች ለማስታወስ ቀደም ሲል ብዙዎቹ የደቡብ አውሮፓ መንግስታት ከግሪክ ጀምሮ ስፔን ራሷ፣ ጣሊያንም የሚጠይቁት የነበር ነገር ነው። ይህን ሁሉ ነገር ጀርመኖች ባላቸው የስራ ልምምድና ባቆዩትም ሁኔታ በተለይ ገንዘብ ሚኒስትሩ ዝም ብሎ ክፍት የሚደረግ ነገር አይደለም የሚል ነው ያነሱት። ነገር ግን ወጣ ወረደ ጀርመኖች ይህን ጥያቄ መመለስ ያለባቸው ነገሮች ናቸው ሚስተር ማክሮን ጥሩ ውጤት በሚመጡት አመታት ያሳዩ ከተባለ ዋናው ነገር ቻንስለራውም ያሉት ነው። ዞሮ ዞሮ በመጨረሻው ወሳኙ የስራ አጥ ቁጥር መቀነስ ነው። ወሳኙ የህዝብ ኑሮ ሁኔታ ማሻሻል ነው። ወሳኙ የኢኮኖሚ እድገት ማሳየት ነው። ይህን እንዴት እንደሚያጣምሩት ትላንትናም የፖለቲካ መደግቡ በቴሌቪዥን ላይ ቁጭ ብሎ ሲከራከር እንደነበረበት ሁለት የተለያዩ አስተያየቶች ነው ያናፈሱት፣ ያራመዱት እና እንዴት እንደሚያጣጥሙት እንግዲህ ምናልባት እዚህ በርሊን ሲመጡ እንደገና ጉዳዩን አንስቶ የሚናገሩበት ይመስለኛል። ገበያው የአውሮፓ ህብረት ማክሮ የወጠኑት አሁን ይልማ የነገረን ማሻሻያ ያሸዋል ወይ? የአውሮፓ ህብረት በዚህ ጉዳይ ላይ እስካሁን የሰጠው ማብራሪያ ይኖር ይሆን? የአውሮፓ ህብረት ከብሪታንያ መውጣት በኋላ እንዴት መቀጠል አለብን በሚል እንደገና ተወያይተው አዲስ አቅጣጫ መከተል እንዳለባቸው ምክንያቱም ይሄ ጸረ አውሮፓ ህብረት ኃይል እንዲሁ ዝም ብሎ የፈለቀ ሳይሆን ህብረቱ ከፈጠራቸው ስህተቶች የሚወቀስባቸው ስርአጥነት በዝቷል፣ ደህንነት ላልቷል። ስለዚህ የብራስልስ መንግስት የሌሎችን ብሔራዊ መንግስታት ሉዓላዊነት እየወሰደ በህዝቡ ከህዝቡ ርቋል የሚል የተበራከቱ ቅሬታዎች ስለነበሩ እነዚህን ቅሬታዎች በማዳመጥ ከእንግዲህ የሚያስፈልግ ለውጥ የሚያስፈልገው ለውጥ ማድረግ አለብን የሚል ስምምነት ነው የነበረው እና ከዚህ ቀደም እንደተባለው የቻሉ አንድ ላይ የሆኑ ሌሎች ደግሞ እየተከተሉ የተለያዩ ህብረቶች መፍጠር ይቻላል የሚል ሁሉ ፕሮግራሞች ነበሩ። ስለዚህ አሁን ምንድን ነው የሚስተር ማክሮን የዚህ የለውጥ አካል ናቸው። ሚስተር ማክሮን አውሮፓ ህብረት መቀጠል አለበት ሲሉ ለውጥ እንደሚያስፈልገው መለወጥ እንዳለበት አምነው ነው። ችግሮቹ እንዳሉ አምነው ነው። ስለዚህ አሁን እንደተባለው በሌሎቹ በዚህ በሀያ ሰባቱ የአውሮፓ ሀገሮች በተለይ ለውጥ መኖር እንዳለበት ታምኖበታል። የመጨረሻ ነገር ሃይማኖት ጋላንሳ ሃይማኖት አጠራ አድርገሽ ወጣቱ ፕሬዚዳንት በመንጮቹ አመታት ድምጻቸውን ለማሪን ለፔን የሰጡ አስራ አንድ ሚሊዮን ጭራሽ ደግሞ ወደ ድምፅ መስጫ ጣቢያዎች ጎራ ያላሉ አስራ ስድስት ሚሊዮን ፈረንሳውያን አሉ ተብሏል። የእነዚህን ድጋፍ ለማግኘት ምን ማድረግ ይጠበቅባቸው ይሆን? መልካም እንግዲህ ዋናው ትልቁ ስራ ከዚህ በኋላ ያለው ስራ ነው። ኢማኑኤል ማክሮ በትናንትና ሁለትም የተናገሩት እንግዲህ እንደሚታወቀው ከዚህ በኋላ የፓርላማ ምርጫ ይኖራል። ይሄ የፓርላማ ምርጫ ለኢማኑኤል ማክሮ በቀጣዩ አምስት ዓመታት ጠንካራ ፕሬዚዳንቱ ነው ለመቀጠል እና የያዙትን ፕሮጀክት ተፈጻሚ ለማድረግ በፓርላማ ውስጥ ከፍተኛ ቁጥር ያለው ወንበር ማግኘት ይኖርባቸዋል። በመሆኑም ይሄን ተፈጻሚ ለማድረግ ምንድን ነው ያሉት ብዙ ስራ አለብን እና ብዙኃኑ ከጀርባቸው መሆን አለባቸው፣ አለበለዚያ ግን ሁሉም ነገር ዋጋ የለውም ነው የተናገሩት። በመሆኑ ከዚህ በኋላ እሳቸው መሆኑ ፓርቲያቸው፣ ቀጣዩ ስራና ዋናው ነገር እነዚህ ደጋፊዎቻቸውን ጨምረው እነዚህን ድምፅ ያልሰጡ አካላት ድምጻቸውን እንዲሰጡ ከፍተኛ ስራ እንደሚጠብቅባቸውን የተናገሩት የእነሱንም ድጋፍ እንደሚፈልጉ ነው የገለጹት። በተጨማሪም ደግሞ አሁንም ይሄ ውጤት ብዙዎቹን ቀደም ሲል እንደገለጽኩት ብዙዎቹን ያስደሰተም ባለመሆኑ ምናልባት ይሄ ነገር ሊያገኙ ይችላሉ ወይ የሚለው ነገር ደግሞ ትልቅ ጥያቄም እየፈጠረ ነው ያለው። እሺ፣ ሃይማኖት ማንዌል ማክሮ በፊታችን እሑድ ያው ስልጣናቸውን ይረከባሉ። ማክሮ በመጪዎቹ አመታት የሚታዩ ይሆናል። ሃይማኖት ከፓሪስ ገበያው እንደዚሁም ይልማ ለነበረን ጊዜ በጣም አመሰግናለሁ።